ይህ የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 16 ቀን 2014 ዓ ም ዝግጅታችን ጀምረ የደቡብ ክልል ምክር ቤት አባላት የክልሉ መንግስት ለዜጎች ደህንነት ትኩረት አልሰጠም ሲሉ ወቀሱ። ከክልሉ አቅም በላይ የሆነበት ፀጥታ ችግር መኖሩን ነው። በዚህ አጋጣሚ እንግዲህ ትናንትና በቀረበው ሪፖርትና ዛሬ በሚታቀደ ውቅድ ላይ ማየት እንደተሞከረው በኮሬ ማህበረሰብ ላይ እየተደረገ ያለ ነገርን ልዩ የሚያደርገው አመታትን ማስቆጠሩ ነው። ኦልሞስት ከግማሽ ዲከድ በላይ እያል አልፏል። ወደ ከስድስት ዓመት በላይም እየሄደ ነው። ስለዚህ ይሄን እንዲህ በምንልበት ጊዜ መንግስትንም የመንግስት ስራውንም ጥያቄ ውስጥ የሚከት ነው ማለት ነው። የምክር ቤት አባላቱን የሰማችኋቸው። ሙሉ ዘገባውን ከዜናው በኋላ እናስደምጣቸዋለን። በኢትዮጵያ በመባባስ ላይ ያለውን የዋጋ ግሽበትን መንግስት እንዲቆጣጠር የኢትዮጵያ ኢኮኖሚክስ ባለሙያዎች አሳሰበ። አሁን እኮ መንግስት አቅም ቢኖረውና ሰብስዳይዝ ላድርግ በጣም ዝቅተኛ ደረጃ ላይ ያሉ ገቢዎች፣ የህብረተሰብ ክፍሎች ቢልኮ በጨበጣ ደም ተጀምሯል። አዲስ አበባ ውስጥ ታስታውሱ ከሆነ ስንዴ ለመምህራን ምናምን ሳይቀር ሲሰጣቸው ገርቦኛል። የሰማችኋቸው የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ ናቸው። ሙሉውን በምሽቱ ዝግጅታችን ታዳምጣላችሁ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናውላችሁ፣ እንደምናመሻችሁ። ዛሬ የማስተናግዳችሁ እንግዲህ ወሌ ነኝ። በአሜሪካ ድምፅ ሳስተናግድ ዛሬ የመጀመሪያ ምሽቴ ነው። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አብራችሁን እንድትቆዩ ጋብዛለሁ። አሁን የምሽቱ ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በ2014 ዓመተ ምህረት የበጀት ዓመት ከውጭ ንግድ ከ4 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። የዚህን ዜና ዝርዝር ገብረ ሚካኤል ገብረ መድን ያስደምጠናል። የውይይት መድረኩን የመሩት የንግድና ቀጠናዊ ትስስር ሚኒስትር አቶ ገብረ መስቀል ጫላ ኢትዮጵያ ለመጀመሪያ ጊዜ በዚህ ዓመት ከውጭ ንግድ ከአራት ቢሊዮን ዶላር በላይ ገቢ ማግኘቷን ተናግረዋል። ይህ ደግሞ ሀገሪቱ ችግር ውስጥ ባለችበት ወቅት የተመዘገበ ትልቅ ስኬት እንደሆነ ገልጸዋል። በውጭ ንግድ ዘርፉ ከተገኘው አጠቃላይ ገቢ ግብርናው ትልቁን ድርሻ እንደያዘ በሚኒስቴር መስሪያ ቤቱ የዓለም አቀፍና የቀጠናዊ ትስስር ዳይሬክተር ጄኔራል የሆኑት አቶ ሙሴ ምንዳኤ ለቪኦኤ ገልጸዋል። የግብርናው ዘርፍ አሁንም 72 ፐርሰንት ድርሻውን ይዛል። የኢንዱስትሪ ሴክተሩ እንደዚሁ 12 ፐርሰንቱን ይዛል። የማዕድን ዘርፍ ደግሞ 14 ፐርሰንቱን ይዛል። ይህ የውጭ ንግድ ገቢ ካለፈው ዓመት ጋር ሲወዳደር የ14 በመቶ ብልጫ እንዳለው የሚናገሩት አቶ ሙሴ፣ ገቢው ከአገልግሎት ዘርፉ የተገኘውን የውጭ ምንዛሪ እንደማይጨምር ገልጿል። እንደዛም ሆኖ ዘርፉ በሀገሪቱ ውስጥ ካለው ግጭትና አለመረጋጋት ከቅንጅታዊ አሰራሮች ጉድለትና ከምርቶች ተወዳዳሪነት ማነስ ጋር የተያያዙ ችግሮች እንዳጋጠሙት ተናግረዋል። በተለያዩ ሴክተሮች ላይ ከማድን ጋርም በተገናኘ በሌሎችም፣ ይሄ ጸጥታው የራሱ የሆነ ተጽዕኖ አለው። በመካከላችን ያለው ኮኦርዲኔሽን በደንብ መጠናከር አለበት፣ በሚኒስትሮች መካከል፣ በተቋሞቹ መካከል፣ በግሉ ማህበረሰብ እና ደግሞ እንደዚሁም በመንግስት ጋር ግንኙነቱ በደንብ መጠናከር መቻል አለበት። ስቲል አሁንም ኮምፒቴቲቭነታችን በአለም ደረጃ ገና ብዙ መሰራት የሚያስፈልገው ነው። ከዚህ ከህገ ወጥ ንግድና ኮንትሮባንድ ደግሞ የራሱ ተጽዕኖ አለው። አንዳንድ ጊዜ የእኛን ከብት እየተወሰደ ሌላው ሀገር በስማቸው ኤክስፖርት የሚያደርጉበት ሁኔታ አለ። ከዚህ መውጣት መቻል አለብን። የኢትዮጵያ ከአገዋ የገበያ እድል መታገድም እንዲሁ በወጪ ንግድ አፈጻጸም ላይ አሉታዊ ተጽዕኖ ማሳደሩን የገለጹት አቶ ሙሴ እገዳው እንዲነሳ ከአሜሪካ መንግስት ጋር እየሰራን ነው ብለዋል። የተወሰነ ሌዘር እና ቴክስታይል ሴክተር ላይ የራሱ ተጽዕኖ አለው። እሱም የኤክስፖርት ፐርፎርማንሳችን በተወሰነ መልኩ የቀነሰበት ሁኔታ አለ። እንግዲህ ከአሜሪካ መንግስት ጋር እየሰራንልናቸው ነገሮች አሉ። ይህንን ነገር ከዚህ እገዳ እንዲያውጡን የተለያዩ ጊዜ ደብዳቤ መጻፍ በተለያዩ ሚቲንጎች ላይ አሁንም ሚዲየም ተርም ሪቪው የሚደረግበት አለ። የአጓ ኤሊጂቢሊቲ ወይም የአጓ ተጠቃሚነት ላይ እሱም ላይ እንዳይውልን ያለውን ሁኔታ ሀገራችን ሁኔታ በደንብ አስረድተናል። በትናንትናው የውይይት መድረክ ኢትዮጵያ በውጭ ንግድ ዘርፍ ላሳየችው አፈጻጸም አስተዋጽኦ አድርጓል የተባሉና በበጀት ዓመቱ በውጭ ንግድ ከ25 ሚሊዮን ዶላር በላይ ገቢ ላስገኙ ባለሀብቶች ሀብቶች እውቅና ተሰጥቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮች ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንደ አውሮፓውያን የቀን አቆጣጠር በ2016 ዓ.ም ኬንያ ውስጥ አንድ የሰብአዊ መብቶች ጠበቃ ደንበኛቸውንና ሹፌራቸውን የገደሉ ሶስት የፖሊስ መኮንኖች በተከሰሱበት ሰዎችን የመግደል ወንጀል በፍርድ ቤት ጥፋተኛ ተባሉ። ፍሬድሪክ ሌሊማን፣ ስጢፋኖስ ሞሮንጎ፣ ሲልቪያ ዋጂንኮ የተባሉ ሶስት የፖሊስ መኮንኖችና መረጃ አቀባያቸው ፒተር ንጉጊ በአንደኛ ደረጃ የነፍስ ግድያ ወንጀል ጥፋተኛ ተብለዋል። የፖሊስ መኮንኖቹ ክስ ቀርቦባቸው የነበረው የሰብዓዊ መብቶች ተሟጋች ዊሊ ኪማኒ ደመኛቸው ጆሴፋትዋ ሙዌንዳ እና ሹፌሩ ጆሴፍ ሙዩሪሪ በመግደል ወንጀል ሲሆን በወቅቱ ሶስቱ ማቾች ከፍርድ ቤት ሲወጡ ታፍነው ከተወሰዱ በኋላ ጠበቃው ከፖሊስ በተተኮሰባቸው ጥይት መቁሰላቸውን፣ ከዚያም አስክሬናቸው በከረጢቶች ተጠቅልሎ ወንዝ ውስጥ ተጥሎ መገኘቱን በፍርድ ቤት መረጋገጡን ይህንንም ድርጊት የፈጸሙት ተከሳሾቹ መሆናቸውን ፍርድ ቤቱ በውሳኔው አስታውቋል። ጉዳዩን ሲመረምር የቆየው ፍርድ ቤቱ በመጨረሻ ከአንድ እስከ ሶስት ተከሳሽ የሆኑትን የፖሊስ መኮንኖችና አምስተኛውን ተከሳሽ ተባባሪያቸውን ጥፋተኛ ብሏቸዋል። በአራተኝነት ተከሶ የነበረው ሊዮናርድ ሙዋንጌ የተባለ ተከሳሽ ግን በነጻ ተሰናብቷል። ፖሊሶች ኬንያ ውስጥ የሚገኙ የመብት ተሟጋቾችን በጭካኔ የመግደል ወንጀል በመፈጸም በተደጋጋሚ ይከሰሳሉ። የፖሊስ መኮንኖች ግን ብዙም ክስ አይመሰረትባቸውም። ከተከሰሱም ደግሞ እንዲህ እንዳሁኑ የጥፋተኝነት ውሳኔ ሲተላለፍባቸው ብዙም አይሰማም። የዓለም የጤና ድርጅት አማካሪ ቡድን የዝንጀሮ ፈንጣጣ የዓለም አሳሳቢ የጤና ችግር ተብሎ በምን ደረጃ ይታወጅ በሚለው ላይ ለሁለት ተከፍሏል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም የአሳሳቢነት ደረጃውን በተመለከተ ዛሬ መግለጫ እንደሚሰጡ ሲጠበቅ ወረርሽኙን የመጨረሻ ማስጠንቀቂያ ደረጃ ላይ ሊያስቀምጡት እንደሚችሉ ሮይተርስ ምንጮቹን ጠቅሶ ዘግቧል። ዩክሬንና ሩሲያ ኪየቭ በጥቁር ባህር በኩል እህል ወደ ውጭ እንድትልክ የሚያስችላትን ስምምነት በተፈራረሙ ማግስት ሩሲያ በዩክሬን ጥቁር ባህር ኦዴሳ ወደብ ላይ የሚሳይል ጥቃት እንደፈጸመችባት ዩክሬን ዛሬ ቅዳሜ አስታወቀች። ከአንድ ቀን በፊት ለተደረገው ስምምነት መሳካት የተባበሩት መንግስታት ድርጅትና የቱርክ መንግስት ከፍተኛውን ድርሻ የሚይዙ ሲሆን የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ ኦሌግ ኒኮለንኮ ዛሬ ሩሲያ ሩሲያ በዩክሬን ላይ የፈጸመችው የሚሳኤል ጥቃት የሩሲያው ፕሬዚዳንት ቭላዲሚር ፑቲን በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዥ እና በቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ፊት ላይ እንደተፉ ይቆጠራል ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። አድማጮች ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅታችን ጋር አብራችሁ ቆዩ። በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሐምሌ 16 ቀን 2014 ዓ ም ዝግጅታችንን ነው። የማስተናገዳችሁ እንግዳ ወልዴ ነኝ። ምንም ቅንጅት የለም። ከጥቂት ቀናት በፊት ከጅዳ በሰማነው መግለጫ መሠረት የኢራን ጉዳይ የሚያስፈልገው ፖለቲካዊ መፍትሄ ነው። የፍልስጤም ጠቅላይ ሚኒስትር መሐመድ ሽተያ ከአሜሪካ ድምፅ ጋር ያደረጉትን ቆይታ በሁለተኛው አጋማሽ እናሰማቸዋለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብ ሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደያዝ ነው ዘገባችን እንለፍ። የደቡብ ክልል መንግስት የታጠቁ ኃይሎችና የጸጥታ ችግሮች ባሉባቸው አካባቢዎች ያሉ የክልሉ ዜጎችን ደህንነት መጠበቅ አልቻለም ሲሉ የክልሉ ምክር ቤት አባላት ወቀሱ። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች በተፈጠሩ የጸጥታ ችግሮች ቁጥራቸውን ባይጠቅሱም በርካታ ወይም ብዙ ሲሉ የገለጡት የሲቪሎች ሕይወት መጥፋቱን የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ተናግረዋል። የክልሉ ምክር ቤት ለሁለት ቀናት በሐዋሳ ከተማ ያካሄደው ጉባኤ የክልሉን የ2015 ዓ ም ዓመታዊ በጀት በማጽደቅ ተጠናቋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ዘገባ አልኳል። የምክር ቤቱ አባላት እንደተናገሩት በ2014 ዓ ምት በክልሉ ሁከት ካስተናገዱ አካባቢዎች ውስጥ የኮንሶ ዞን፣ የአማሮ፣ የቡርጂ፣ የደራሼ ያለ ልዩ ወረዳዎች እንዲሁም የባስኬቶና የሰላማጎ ወረዳዎች ተጠቃሽ ናቸው። የምክር ቤቱ አባል የሆኑት ፕሮፌሰር ይስሐቅ ከችሬ የክልሉን የጸጥታ ሁኔታ ተናግሯል። የእውከት መንስኤ ያሏቸውም የወሰን የማንነትና የአደረጃጀት ጥያቄዎች ናቸው። ከክልሉ አቅም በላይ የሆነበት ጸጥታ ችግር መኖሩን ነው። በዚህ አጋጣሚ እንግዲህ ትላንትና በቀረበው ሪፖርትና ዛሬ በሚታቀደው ቅድ ላይ ለማየት እንደተሞከረው የቁጫ ህዝብ ተወካይ መሆናቸውን የገለጡት የምክር ቤቱ አባል ዶክተር ጌዲዮን ጌታቸው በየአካባቢ ባለው የጸጥታ ችግር ህዝቡ በሰላም መኖር አቅቶታል ሲሉ በቁጫ ህዝብ ላይ ይደርሳል ያሉትን በደል ጠቅሰው የመንግስት ኃይሎችን ወቅሷቸዋል እዚህ ሰዓት በቁጫ ሶስቱ መዋቅሮች ሰው እየተደበደበ ነው ሴቶች ነፍሰ ጡር ሴቶች ተንበርከኩ ተብለው ሆዳቸው በእርግጫ አናታቸው በዱላ እየተመታ ነው ይህ ሁሉ ምንድን ነው ስንል በማንነታቸው ምክንያት ቁጫ በመሆናቸው ወይም የቁጫ የማንነት እውቅና ጥያቄ መንግስትን በሰላማዊ መንገድ በመጠየቃቸው ምክንያት ይህ ጥያቄ በተገቢው ጊዜ ምላሽ ባለማግኘቱ እና የቁጫ ህዝብ የራሱ አስተዳደር ስለሌለው የኮሬ ብሔረሰብ ተወካይ ነኝ ያሉት አቶ ዜና ኒህዱላም የህዝቡ ሰቆቃ ማቆሚያ አላገኝም ስሉ ተናግረው መንግስትን ተጠያቂ አድርገዋል። ኮሬ ማህበረሰብ ላይ እየተከሰተው ክስተት አጋጣሚ የግጭት ጉዳይ አይመስለኝም። እኔም ግምገማም የለኝም። በኮሬ ማህበረሰብ ላይ እየተደረገ ያለ ነገርን ልዩ የሚያደርገው አመታትን ማስቆጠሩ ነው። ኦልሞስት ከግማሽ ዲኬድ በላይ እያል አልፏል ወደ ከስድስት ዓመት በላይም እየሄደ ነው ስለዚህ ይሄን እንዲህ በምንልበት ጊዜ መንግስትንም የመንግስት ስራውንም ጥያቄ ውስጥ የሚከትነው ማለት ነው ህዝቡ ለሚያቀርበው ጥያቄ ምላሽ አለመስጠት ህዝቡና መንግስትን ጭምር ዋጋ እያስከፈለ መሆኑንም ተናግሯል በጉባኤው አጀንዳ ሆኖ ምክር ቤቱም በጥልቀት ይመክርበታል ተብሎ የተጠበቀው በክልል ለመደራጀትና የውስን ጥያቄዎች ቢሆንም እምብዛም ትኩረት እንዳላገኘም ተወካዮቹ ተናግሯል። የጉራጌ ተወካይ የሆኑት ወይዘሮ ፈትህ አህመድ የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በራሳቸው ከተደራጁ በኋላ የተቀረውን የደቡብ ክልል በአዲስ መልክ በኩታ ገጠም ወይም በክላስተር ለማደራጀት የተደረገ ነው ያሉት እንቅስቃሴ ለህዝብም ሆነ ለምክር ቤቱ አባላት ግልጽ አይደለም ስሉ ተናግሯል። አሁን ጉራጌ ክልል ይገባኛል ራሴን የማንነት ጥያቄ ጠይቅ ያለው ከዚህ በፊት ውይይት ተደርጎ ለዞን ምክር ቤት ቀርቦ ይሁንታ አግኝቶ ለክልል ምክር ቤት ለፌዴራል ቀርቦ ምላሽ እየተጠበቀ ነው። ስለዚህ ከሱ ኋላ የጠየቁ ሌሎች ክልሎች የማንነት ጥያቄ ይሁንታ አግኝቶ ዛሬ ጉራጌ ማህበረሰብ የማንነት በህገ መንግስቱ የተቀመጠ ነው። በሰላማዊ መንግስት አሁንም በተጀመረው ሰላማዊ መንገድ ሊሰጥ ይገባል የሚል ነገር አለኝ። ፕሮፌሰር ይስሀቅ ግን የተለየ ሀሳብ አላቸውም። አንድ ብሔር፣ አንድ ዞን ክልል አድርገኸው አንደኛ ደህ አገር ነን ከየት ታመጣለህ? የለም ዳሀገር ውስጥ እኮ ትንሽ ሰፋ አድርገ ከዛ በህዝቡ ብዛት እንደገና በቆዳ ስፋት ከምታገኘው እነዚህ መስፈርቶች አሰባስበ ትንሽ በጀት ስታገኝ አርሶ አደሩን ታች ታለም አለ ጤና ከላ ትሰራለ፣ ትምህርት ቤት ትሰራለ፣ መንገድ ትሰራለ፣ ውሃ ትሰራለ። እንደዛ እያደረግ እያደግ ስትል ምናልባት ወደፊት እኮ እንትኑ የማህበራዊና ኢኮኖሚ እድገቱ ስኖር ልማቱ ስኖር አሁንም እኮ ይሄ እኮ መጨረሻ ማለት አይደለም። የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የጸጥታ ችግር በተፈጠረባቸው አካባቢዎች በቁጥር ያልጠቀሱት እንዲሁም በደምሳሳው በርካታ ያሉት የሰው ህይወት ማለፉን ተናግሯል። በደቡብ ኦሞ ዞን አሪ ብሔረሰብና በአካባቢው በኮንቶና በአለ እንዲሁም በኮንቶና በደራሼ መካከል ጥቂት የፖለቲካ ነጋዴዎች ያሏቸው የታጠቁ ቡድኖች በፈጠሩት ችግር አካባቢው የትርምስ ቀጠና ሆኗል ሲሉ ርዕሰ መስተዳድሩ አረጋግጧል። የዞን መዋቅር ጥያቄ ሽፋን በማድረግ በአሪ ብሔረሰብ የተፈጠረው የጸጥታ ችግር በሰው ህይወትና ንብረት ላይ ጉዳት ያስከተልና በርካታ ሰዎች ከቀያቸው የተፈናቀሉ ቢሆንም ግጭቱን በማስቆም ጉዳት የደረሰባቸው የማህበረሰብ ክፍሎችና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ችግር ፈጣሪዎችም ለህግ የማቅረብ እና ግጭቱን የመፍታት ስራ ተሰርተዋል። በአማሮ በቡርጅና በኮንሶ ዞን አካባቢዎች አለ ያሉት የሰላም እጦት ከኦሮሚያ ክልል ጋር በመቀናጀት አካባቢውን ሰላማዊ ማድረግ እንደሚገባም ተናግሯል። በምዕራብ ጉጂ ዞን ገላና አባያና ሶሮ በርጉዳ ወረዳዎች አጎራባሽ በሆኑ አማረው እና ቦርጂ ልዩ ወረዳዎች የሸኔ ታጣቂ ኃይሎችን ሰርገው በመግባት በህዝባችን ላይ በተደጋጋሚ የሚሰነዝሩት ጥቃት እንዲፈታ ጥረት ቢደረግም አሁንም በተሟላ መልኩ ሊቆም ባለመቻሉ ቀጠናው ለማረጋጋትና ህገ ወጥነትን ለመቆጣጠር የተቀናጀ ስራ በመስራት ላይ እንገኛለን። በባስኬቶ በሰላማጎ በደራሽ ልዩ በጎፋ አካባቢዎች በተፈጠሩ አለመግባባት የጸጥታ ኃይሎች የህይወት በሰዋይትነት ከፍሏል፣ በማለትም አቶ ርስቱ ተናግሯል። በክልሉ የመደራጀት ጥያቄዎችን በተመለከተ ጥያቄው በሁሉም ሲሉ በገለጧቸው አካባቢዎች መነሳቱን ገልጸው በምክክርና ሰላማዊ በሆነ መንገድ መፍታት እንደሚገባም አሳስበዋል። ይሁን እንጂ የዘርፉ ምሁራርና ፖለቲካ ፓርቲዎች መፍትሄው ምክክር ሳይሆን ህገ መንግሥታዊ ምላሽ መስጠት ነው ሲሉ ይሞግታሉ። አድማጮች፣ ወደሚቀጥለው ዘገባ ስናልፍ በኢትዮጵያ በመባባስ ላይ ያለውን የዋጋ ግሽበት ለመቆጣጠር መንግስት የኢኮኖሚ ዘርፉን በተበታተነ ፖሊሲ ከመምራት ወጥቶ በተደራጀ መንገድ ሊመራ እንደሚገባ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አሳሰበ። የዋጋ ግሽበት ከሚጠበቀው በላይ እያየለ መምጣቱ በኢትዮጵያ ሕይወትን ከባድ እያደረገው ስለመሆኑ ይነገራል። አስተያየታቸውን የሰጡን በዝቅተኛ የኑሮ ደረጃ ላይ የሚገኙ የአዲስ አበባ ነዋሪዎች በየጊዜው የሚጨምረው የምግብና ሌሎች የፍጆታ ሸቀጦች የዋጋ ንረት ክፉኛ እየፈተናቸው መሆኑን ገልጸዋል። በዚሁ የዋጋ ግሽበት ዋነኛ ትኩረቱን ያደረገ የኢትዮጵያ ኢኮኖሚክስ ማህበር ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤ በአዲስ አበባ ለሁለት ቀን ተካሂዷል። የኢትዮጵያን የዋጋ ግሽበት በተመለከተ ጥናታዊ ጽሁፍ ያቀረቡት የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ የዋጋ ግሽበት ዋነኛ መንስኤዎችንና የመፍትሔ እርምጃዎችን በጥናታቸው አመልክተዋል። መንግስት የዋጋ ግሽበትን ለመቆጣጠር በሚያደርገው ጥረት በማህበሩ የሚቀርቡ የጥናት ውጤቶችን እንደሚጠቀም በጉባኤው ላይ የተገኙት የገንዘብ ሚኒስትሩ አቶ አህመድ ሸዴ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል። በኢትዮጵያ ከዕለት ወደ ዕለት እየተባባሰ የመጣው የዋጋ ግሽበት የህብረተሰቡን ኑሮ እጅግ ፈታኝ በማድረግ ላይ ይገኛል። በተለይ የዕለት ፍጆታ ምርቶችና ሸቀጦች ዋጋ ንረት ህይወትን እያከበደ መሄዱን ቀጥሏል። በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች ደግሞ የዋጋ ንረቱ ዋነኛ ተጎጂዎች ናቸው። በአዲስ አበባ ቦሌ ክፍለ ከተማ ገርጂ አካባቢ በምትገኝ አነስተኛ ጉሊት አትክልት በመቸርቸር ራሷንና የአስር ዓመት ልጇን እንደምታስተዳድር የምትገልጸው ወይዘሮ ማለደች አገዘ ስለ ዋጋ ግሽበቱና እያስከተለባት ስላለው ጫና ታስረዳለች። ኑሮ አሁን በጣም ካቅም በላይ ከብሏል። በተለይ ለኔ በእኔ በኩል ላለው በጣም ከብዶኛ። እኔ በበኩሌ ከብዶኛ። አሁን በጣም ዕቃ ተወዷል። ክራይ ይጨምረዋል ይገዝተናል በላም እኔ አሁን በውሃ ሁሉ መስራት ጀምሬያለሁ። አማራት የለኝም። ሽንኩርት እንኳን ደህና ከርሞ ነበረ። አሁን ትናንትና ዛሬ በጣም ከአቅም በላይ ወጥቷል። ሽንኩርት እኔ አሁን ዛሬ ሄጄ አርባ አንድ ብር ነው ያመጣሁት። ሌላ ጊዜ 60 ኪሎ 70 ኪሎ የሚያመጣልኝ ዛሬ 44 ኪሎ ነው ይዤ የመጣሁት። ካቅሜ በላይ ሆኖ ማለት ነው። ገና ይሄ አሁን ቀጣይ ከጨመረ መስራት ሁሉ አንችልም። ዘይት በጣም ካቅማችን በላይ ሆኗል። ቤት ኪራይ አለ ምን አለ በቃ በጣም ይከብድሃል። ዋናው ብቻ ለትምህርት ቤት እግዚአብሔር ይመስገን እዚህ ትማራለች። አሁን የእሱ ወጪ ያው መንግስት ያው ሊፎርምም ደብተርም ምግብም። ቀየር ስትል እኔም ቤት ውስጥ እንትን እልላታለሁ፣ እዛም ደስ ሲላት እዛ እንትን ትላለች። ብቻ ተመስጌን፣ በትምህርት ቤት ዙሪያ ተመስጌን ግን ደግሞ በትምህርት ቤት ዙሪያ እንትን ቢደረግል፣ በዚህ በኩል ደግሞ እየወደቅን ነው ያለን። ይከብድሃል፣ በጣም ይከብድሃል። ሸማች ይጨምራል። እነሱም ሰድበውንም የሚሄዱ አሉ። የገዙትን እቃ ወርውረው የሚሄዱ አሉ። እኛ አላደለ። እኛ የምንጨምርና እኛ የምንቀማቸው ነገር መስሎ ነው የሚታያቸው። አሁን ዛሬ ሽንኩርት ጨመረ ስንል የሚያምነን ሰው የለም። አላገኘንም። አምኖን የሚገዛ ሰው አላገኘም። ኔስካው በቃ ተበሳይቶ አንዱ ኮፍያውን ሁሉ አውልቆ ጭንቅላቱን ማከክ ደረጃ ደረሰ። ትልቅ ሰውዬ ነው እንግዲህ እንግዲህ እንዲያው ከመድኃኔዓለም በታች ነው። መንግስት፣ ያሉ ነገሮችን ቢያስተካክልልን ደስ ይለናል። በይበልጥ ደግሞ የሰማይ አምላክ እሱ እርዳታውን ይጨምርልን። በዚሁ በገርጂ አካባቢ በሚገኝ ጉሊት እየቸረቸሩ ሕይወታቸውን የሚመሩት ወይዘሮ ገነት ሀይሉ ሌላዋ አስተያየታቸውን የሰጡን የአዲስ አበባ ነዋሪ ናቸው። እኔ አንድ ልጅ ነው ያለኝ፣ እሱም አቅቶ ነው የምኖረው ምንም አስተዳድራለሁ፣ ማስተዳደር ችዬ ሳይሆን በቃ ግዴታ አለ አይደለ እንጂ እኔ ይሄንን ሰርቼ ምንም ችዬ አይደለም ምኖረው ግን የሆነ በቃ አለ አይደለ እንደዚህ ጎዳና ወጥቼ ልመና አልወጣም እንጂ ይህን ሰዓት አሁን የቤት ኪራይ እከፍላለሁ። አንድ ልጅ ነው ያለ የብቻዬን ነው የማሳድገው። ያው ወጥቼ ግን እንትን ብዬ አለምን በቃ ግን ያው ለእለት እለታዊ ልጅዬን ባላቅም አቅም ያስተምራለሁ። አሁን አመቱ ስምንት አመት ነው። የአንደኛ ክፍል ተማሪ ነው። አሁን ዘንድሮ ከአንድ ወደ ሁለት አልፏል። ቤት ኪራይ እከፍላለሁ፣ ከከራይ ነኝ። አሁን አየሩ ተዛብቷል። ስራም የለም። በቃ ሁሉ ነገር ችግር ነው። በቃ እኔ አሁን ያው መሰረታዊ እነ ጤፍ፣ እነ ዘይት፣ ግን ዘይትም እኔ ገንዘብ ከሌለኝ ብቶም አልጨነቅም። ከነዚህ ከቃሪያ ከቲማቲሞች ያደርግና አልጨነቅም። በቃ ሌላ ነገር ጤፍ አይጥፋ እንጂ ያው ያለው ነገር አድርጌ አብቃቅቼም ነው የምኖረው ይበቃኛል ብዬ ሳይሆን አብቃቅቺ እና ኔ አሁን የቤት ኪራይ የምኑ ነው እንጂ በጣም እንትን የሚለኝ፣ እንደዚህ ለሆዴ አልጨነቅም። ድንችም ቀቅዬ ቢሆን በጨውነት ምሼ ከልዜ ጋራ ያው በቃ ተመስገን። በኑሮ ውድነት ፈተና ውስጥ ቢሆኑም ነገር ግን ከዚህም በላይ የሚያሳስባቸው መሰረታዊ ጉዳይ ስለመኖሩ ወይዘሮ ገነት ይገልጻሉ። ዋናው ሰላም ነው የሀገር ሰላም። አሁን የምትሰማው ነገር ሁሉ ወንድም ያሳዝናል። ይሄንንም እኔ በዱቤ ነው የሚሰራው ባይገርም እና ትርፌ እንጠቀማለሁ የምከፍለውን እከፍላለሁ እንደዚህ ከላው ላይ ቤት ኪራይ እከፍላለሁ። በቃ የምገዛውን እገዛለሁ፣ የማልገዛውን አልገዛም። በቃ ስኳር አሁን ቀበሌ ራሱ የሚባለው ስንት ብር እንደገባ ሰምተሃል? ይህን ሰሙ ስንት ነው የገባው? ቀበሌ መሰለህ፣ አርባ አምስት ብር አንዱ ኪሎ አርባ አምስት ብር ሂሳብ ማለት ነው። ዱቄት ስልሳ ብር ነው። ጭቃ ዘይት አልተጠቀምኩም። አሁን ይህን ሰሙ ከጨመረ አልገዛውም። የበፊት ነበረኝ እሷን እየቆጠብኩ ስለ የቤት ኪራይ በሃያ ስምንት ስለከፈልኩ የለኝም፣ አልገዛውም። እንደዚህ ሆነ ነው የምትኖረው፣ ግን እንደዚህ ሆነም ስትኖር በሰላም የምንኖርበት አሁን የአካባቢ ውካት አለ፣ የምን አለ በዚህ ጋር እንደዚህ ነው አለ፣ ኮሽ ሲል መደንገጥ አለ፣ ምን አለ የምትሰማው ነገር ጥሩ አይደለም እና የፈጠርናቸው ልጆች ራሱ እኔ ያሳዝኑኛል። እናት አባቶቼ እንዴት እንደኖሩ ሲነግሩኛ ያቶቼ እና እኔ የምኖረው ኑሮ ሳይውና የወለድናቸው ደሞ ነገ እንዴት እንደሚኖሩ ሳስበው በጣም ያሳዝነኛል። እኔ በቃ ከሰራህ ትለወጣለህ፣ ችግር ያልፋል። ግን ዋናው ሰላም ካለህ ነው። ይህን ነገር የምታደርገው ከሌለ የለህም። እና እኔ እግዚአብሔርን የምጸልየው የተሻለ ነገር፣ ሰላም፣ በቃ መረጋጋት ያምጣልን ነው የምለው እኔ። 19ኛ ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤውን ትናንት ሐምሌ 15 የጀመረው የኢትዮጵያ ኢኮኖሚክስ አሶሲሽንም ዋነኛ ትኩረቱን አንገብጋቢ ጉዳይ በሆነው የዋጋ ግሽበት ላይ አድርጓል። የዋጋ ግሽበትና የኢትዮጵያ ኢኮኖሚ ዋነኛ ፈተናዎች በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የአሶሲሽኑ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ የዋጋ ግሽበት ዋና መንስኤ ያሏቸውን ነጥቦችና የመፍትሄ እርምጃዎችን በጥናታቸው አመልክተዋል። በአሁኑ ወቅት ኢትዮጵያ በዋጋ ግሽበት በዓለም ቀዳሚ ከሆኑ አስር ሀገራት አንዷ መሆኗን የገለጹት ዶክተር ደግዬ በጉሊት አትክልት እየቸረቸሩ ህይወታቸውን የሚመሩትን ወይዘሮ ገነት ኃይሉን የሚያሰጋቸው የሰላምና ደህንነት ጉዳይ ምርትን በመቀነስና የተመረተውን በአግባቡ ከቦታ ቦታ እንዳይንቀሳቀስ በማድረግ በዋጋ ግሽበትም ላይ ከፍተኛ ተጽዕኖ እንዳለው ያብራራሉ። የፈለገው ምርት ቢኖር እኮ ግጭት ካለ እኮ ማንቀሳቀስና ለሚመለከተው አካል ማድረስ አችሉም። ጠቅላላ የማምረቻ አካባቢዎች ዲቫስቴት ይሆናሉ። የመሳሰሉት ነገር አለም ላይ እኮ አሁን በዩክሬን ራሽያ ጦርነት እኮ ሶስቱ ስርኤፍ የሚባለው ፈርትላይዘር ፊውል ና ፉድ ላይ ችግር የተከሰተው እኮ እጥረት ስላለ አይደለም። በጣም በቂ ስቶክ ክምችት አለ። አለም ግን እንደ ልብህ በተለያዩ በሳክሽኑ በሆኑ ማንቀሳቀስ አትልም። አሁን በተጨባጭ እኛ ጋር ያለውን ነገር ብትወስድ የራሳችን የውስጥ ግጭትና ቫዮለንስ ትልቅ አስተዋጽኦ አለው። አይደለም አቅርቦቱና ስርጭቱንና የስርጭት ሰንሰለቱን ማምረት እኮ አልቻሉም። አርሶ አደሮች ማኑፋክቸርን ፈርሙ ስጃምረት እኮ አይደለም፣ ወይም በግጭት ምክንያት ወይም ከውጭ የሚመጣ የምርት ግብአታቸው ማግኘት ስላልቻሉ በውጭ ምት እና እርስ በርሶ የተያዘ ነው ችግሩ፣ መአት ነው። በዋጋ ግሽበቱን ሌቭሉን በተመለከተ ደረጃው ራንኩ ራሱ ያሳያል። ከአፍሪካ ሶስተኛ ከዓለም አስረኛ ውስጥ ነን። እነዚህን ሶስት ወይም አስራ ሀገሮች ብታያቸው ምን አይነት ኢኮኖሚ ነው ችግራቸው? በአብዛኛው ኢንስቴቢሊቲ ያለባቸውና ኦልሞስት መያዣ መጨበጫ ያጡ ኢኮኖሚዎች ናቸው። ይህንን ግዛ በስ አስገብቶ እንግዲህ 38 በጆሮ ሁ 3 ፐርሰንት እየጨመረ ነው። አሁን ጋሎፒንግ የሚባለው በጣም ከፍተኛ ደረጃ እየዘለለ የሚሄድና ፐርሰንቴጅ ፖይንቶች የሚሆን ዙ ሁ ቤት ነው 8 ምናምን ነው የሱዳን ወደዚያ እየሄድን ነው። ምንም የሚከለክለን ነገር የለም። አሁን ባለው ሁኔታ ቶሎ ፈጥነን መቆጣጠር ካልቻልን ማለት ነው። በተለይ በተለይ በአቅርቦት ያለው በኩል ያለውን ችግር መፍታት ካልቻል ከፍተኛ ነው። እንዲህ በቀላሉ የሚታይና በሪፖርቲንግ የምታልፈው አይደለም ማለት ነው። አሁን እኮ በዚህ አንድ አመት ውስጥ ባሉት የተወሰኑ ወራት ውስጥ ኮንፍሊክት በጣም ስለበዛ ብዙ አካባቢዎች ፖቴንሻል የሚባሉ አካባቢ ምርት አቁሞ፣ በክልል ደረጃ ትግራይ አቁሟል በግጭቱ ምክንያት አማራ፣ ፓርሺያሊ ትግራይ፣ አፋር ሙሉ በሙሉ ኦሮሚያ የተወሰኑ አካባቢዎች ኢኮኖማ ምን ያክል ፐርሰንቴጅ ሮል እንደሚኖራቸው አጠቃላይ የዶሜስቲክ አግሪጌት ሰፕላይ የሚባለው ላይ ማለት ነው። ስለዚህ ግጭትን ማስወገድና ሰላማዊ ምርትና ምርት እንቅስቃሴን ማስፈር በጣም ወሳኙ ጉዳይ ነው። ሰላም ከሌለ ምንም ስልማ ነው። በአሁኑ ወቅት የኢትዮጵያ የዋጋ ግሽበት መጠን 38 ከመቶ አካባቢ መድረሱን የሚገልጹት የምጣኔ ሀብት ባለሙያው ዶክተር ደግ የጎሹ የሀገሪቱ ኢኮኖሚ በርካታ መዋቅራዊ ችግሮች ያሉት በመሆኑ መንግሥት የኢኮኖሚ ዘርፉን በተበታተነ ፖሊሲ ከመምራት ወጥቶ የዋጋ ግሽበትን ሊቆጣጠር የሚችል አካል በማቋቋም በተደራጀ መንገድ ሊመራ እንደሚገባ ያስገነዝባሉ። አሁንም ያለው ሁኔታ ጥሩ ጥሩ ነገሩን የማውራት ነገር አለ። ይሄ መጥፎ የሆነ ነገር መዋቅራዊ ካልሆነ ችግር የለውም። በአንድ ወቅት ስለሚያልፍ ሲያልፍ ከዚያ ማውራት ትተዋለ። ግን መዋቅራዊ ነው። ምንም አይተውን። ይሄ ዋጋም በምንም ተአምን ዳውንተር ማድረግ አንችልም። ከዚህ በኋላ ያን ዋና ዋና የሚባሉ መዋቅራዊ ችግሮች እስካልፈታን ድረስ ቢያንስ ቢያንስ መቀነስ ቢያንስ ስታብላይዝ ማድረግ መቻል አለብን። እና ግሩፓ ማያት ትችላላችሁ። ኢትዮጵያ ከአፍሪካ ሶስተኛ ናት ስንል ሱዳን ምን አይነት ኢኮኖሚ ነው አሁን ያለው? ቶታሊ እኮ ፌልድ ስቴት ወደሚለው ደረጃ እየሄደ ያለ ነው። ዚምባብዌ ይታወቃል። ለብዙ ዓመታት ማዕቀብ የተጣለ እዛ ውስጥ ግሩፕ ውስጥ ነው የገባ ነው። እኛ ደግሞ እድገቱ አሁን ሜይ ላይ ሰላሳ ሶስት የነበረው አሁን ሰላሳ ስምንት እንዲህ እያለ ነው። በምንም ማስቆም አንችልም። እና ቁርጥ ቆረጥ ያለ አቋም ወስዶ የሚወሰዱት የፖሊሲ እርምጃዎች የሚፈቀደውን ብቻ ሳይሆን የማይጠቅመንም ልታደረግ ትችላል። ግን የማይጠቅም ስንት ፐርሰንት ዋጋ ግሽ በተለይ ለውጥ ያመጣል ብለህ አስበህ ያንን ኮምፖሴት የምታደርግበት ሌላ የፖሊሲ እርምጃ ያስፈልጋል እና ፐርፎርማንስ እንጠየቅ። እቅድ ማውራት ብዙም አይጠቅመንም ማለት ነው። አፈጻጸማችን ላይ ተመስርተን ከነ ችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን? ሳይመልቴንየስሊ እነዚህ የፖሊሲ እርምጃዎች ያመጡትን ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። እያንዳንዱ ሪሰርቸር አቅርቦ ይሄ ኔጌቲቭ ፌክት አለ አሁን እንዳደረኩት ማለት ነው። ዲቫሉዌሽን ይሄን አላመጣም ይሄን አምጧል የሚል አይነት አርጉመንት ውስጥ ነው የሚገባው። ግን እንደ ፖሊሲ ሜዥር እንደ ፓኬጅ ተወስዶ ኢንፍሌሽን የሚቆጣጠር አካል ተቋቁሞ እሱን የተወሰዱ እርምጃዎች ትክክል የሆኑ ያልሆኑትን ለይቱ ያስከትሉትን እያንዳንዱ ተጽዕኖ። አሁን እኮ መንግስት አቅም ቢኖረውና ሰብስዳይዝ ላድርግ በጣም ዝቅተኛ ደረጃ ላይ ያሉ ገቢዎች፣ የህብረተሰብ ክፍሎች ቢል ኮ ሀው በጨበጣንም ተጀምሯል። አዲስ አበባ ውስጥ የምታስታውሱ ከሆነ ስንዴ ለመምህራን ምናምን ሳይቀር ሲሰጣቸው ገርሞኛ ለኝ። ሀው ኢፌክቱን የማትለካው ነገር ማለት ነው። ከዚያ የባሰ ወርስ ኦፍ የሆነ የህብረተሰብ ክፍል የለም ወይ ብሎ ይህንን በአግባቡ አሁን በዚህ መልክ ማኔጅ ያደረገ ነው የኢትዮጵያን የዋጋ ግሽበት በቀጣይ ለሚቀጥለው አመት፣ ይህ አካል ካለ ማለት ነው የሚቀጥለው ኢንፍሌሽን ከ40 እናደርሳለን ብሎ ያን ታርጌት የሚገምግም አይነት ለምሳሌ ማለት ነው። አሁን ላይ በተለይ የምግብ ምርቶችን የዋጋ ግሽበት ለመቆጣጠር የግብርና ግብአቶችን ማቅረብ አንገብጋቢ ጉዳይ መሆኑንም አመልክተዋል። አሁን ግሎባል ሾኩ የዩክሬንና የራሽያን ጦርነት በተመለከተ ሰው ብዙ ሲጨነቅ እሰማለሁኝ ግን ማሰብ ያለብን ነገር የኢትዮጵያ ሕዝብ ዘጠናዊ ሰማንያ በመቶ የሚኖረው ከውጭ በመጣ ስንዴና ዱቄት በተጋገረ ዳቦ አይደለም። እንደ ሱዳን ወይ እንደ ግብፅ አይደለም። ኢትዮጵያ ምን ያክሉ የህብረተሰብ ክፍል ነው ስንዴ ባለመምጣቱ ኢትዮጵያ ውስጥ የሚቸገረው ካድማዩ። ኢቨን ምንም ፋብሪካዎች ዱቄቶች ቢያቆሙ ማምረት ቢያቆሙ አስር አስራ አምስት በመቶ የሚሆኑት አፌክቲቭ ነው እንደ ሌላው ሀገር ዓለም ግን በሱዳን በግብጽ ከሆነ መንግስትን ይገለብጣል ብሬድ ሪቮሉሽን የሚባለው ይህን እንትን አካውንት መውሰድ ያስፈልጋል። ነዳጅ በተመሳሳይ ነው። በጣም የሚያሳስበው ነገር ግን በኢትዮጵያ ውስጥ የተቋቋሙ ብዙ ማኑፋክቸሪንግ ድርጅቶች አሉ። በተለይ አስራ ሁለት የማያንሱ ስምንቱ ስራ የጀመሩ ኢንዱስትሪ ፓርኮች አሉ። እነሱ የሚጠቀሙት ግብአት ካላገኙ ስራ ያቆማሉ። ግማሾቹ በማዕቀብ በአገባ ምክንያት ጨርቃጨርቆች አቁመዋል። ሌሎቹ በግብአት እጥረት ምክንያት ረሽን ነው የሚደረገው። ችግሩ ከተባበሰ እነሱ አቆሙ ማለት የሚቀጥለው አመት፣ ችግሩ ከዚህ ስንት እጥፍ እንደሚሆን ዩ ካን ኢማጂን። በዚህ አመት አርሶ አደሮች ማዳበሪያ እጥረት ገጥሟቸዋል። መሪያቸው ማዳበሪያ ለምዷል። የሚቀጥለው አመት አዋቶታችን ከዚህ የባሰ ምን ያክል ዳውንተር እንደሚያደርግ ዩ ካን ኢማጂን። ይሄ በጣም ያሳስበኛል። የፉድ የሚለው ያን ያክል አይደለም፣ እስከ መረትን ድረስ ማለት ግን ለማምረት የሚያስችለንን ግብዓት ማቅረብ ካቻ ስትራቴጂክ ኢንፑት የሚ በማናቸው መንገድ ፍራንኮቫል ብቻ ውጭ ምንዛሬ ተጠቅመን ችግሩ በቃ ሪንፎርስ እየተደራረገ እየተባባሰ ሄዶ መጨረሻ ላይ ጭራሽ የማንችልበት ደረጃና ፌልድ ልንሆን የምንችልበት ሁኔታ አለ ማለት ነው። ከፍተኛ ነው ችግሩ። የኢኮኖሚው መዋቅራዊ ችግሮች እስኪፈቱ ድረስ መንግስት ሰው ሰራሽ የዋጋ ግሽበትን ለመቆጣጠር መውሰድ አለበት ያሉትን እርምጃም የኢትዮጵያ ኢኮኖሚክስ አሶሲዬሽን የምርምርና ፖሊሲ ትንተና ዳይሬክተሩ ዶክተር ደግዬ ጎሹ ጠቁመዋል። አንድ በአንድ የሚደረገው የፖሊሲ ሜዥር ብዙ ውጤታማ አይሆንም። ለምን? የኢትዮጵያ ውስጥ ያለው የዋጋ ግሽበት ለረጅም ጊዜ ተከማችቶ የመጣ ፈርጀ ብዙ የሆነ እና ደግሞ መዋቅራዊ ነው። መዋቅራዊ የሆነ ነገር ካልፈታ መሰረታዊ ለውጥ አናመጣም። ይሄ ደግሞ ረጅም ጊዜ ይወስዳል። የአጭር ጊዜ መካከለኛና የረጅም ጊዜ ብለን ነው ፖሊሲ ሪኮሜንዴሽኑ። ግን ይሄ ባለበት ሁኔታ ሰው ሰራሽ ነገሮች በጣም ስለሚባባሱ መንግስት እዚህ ላይ ስትሪክት የሆነ ኮንትሮል ምክንያቱም እንሸት ምናደርጋቸው ምናዋጣቸው የፖሊሲ ሜጀሮች ውጤታማ እንዲሆኑ ራሱ የሚቀላቀሉትን ህገወጥና ሰው ሰራሽ ነገሮች መቆጣጠር መቻል አለብን። አሁን በአሁኑ ጊዜ ፍራንኮ ቫሉታ ከተፈቀደ በየትኛው ዘር ምን አይነት ሰው ነው ማስመጣት የለበት ዋጋዎች ሸቀጦች ለተወሰኑ ዋጋ ፊክስ የሚደረግ ከሆነ መንግስት እንዴት መቆጣጠር አለብህ፣ የተጎዱ በኢንፍሌሽን የተጎዱ የህብረተሰብ ክፍሎች እንዴት ሊደጎሙ ይገባል የሚል ዌልፌር ኢንተርቬንሽን የሚያየር መንግስት ቢወስድ ለማ እንዴት ነው የሚወሰደው፣ የተወሰደው ኢንተርቬንሽን ውጤታማ ሆኗል አልሆነም፣ እያንዳንዱ ሴክተር ቤት መስራት ምን መስራት አለበት። ይህ ሁሉ የሚያቀናጅል የሆነ አካል መኖር አለበት። አርቲፊሻል ነገሩ ወቅታዊ ጉዳዩ በጣም ስለሚያመዝን ማናቸውም ችግር ባለበት አካባቢ በተለይ ገበያ ራሱን መምራት በገበያ ኃይሎች የሚባሉት ማርኬቲንግ ፎርሶች ውጤታማ ካልሆኑ ኢንተርቬንሽን ይጠይቃል። ዋጋ ፊክስ እስከ ማድረግ ደርሰናል። የተወሰዱ ሸቀጦችን ይህንን የሚመራ አካል መኖር አለበት ብለን ሪኮመንድ ካደረግናቸው ውስጥ አንዱ እሱ ነው። ሌሎቹ ፖሊሲ ሜጀሮች ላይ ከሰጠ ነው በተጨማሪ ማለት ነው። በኢትዮጵያ ኢኮኖሚክስ አሶሲኤሽን አስራ ዘጠነኛ ዓለም አቀፍ ጉባኤ ላይ ተገኝተው ንግግር ያደረጉት የገንዘብ ሚኒስትር አቶ አህመድ ሺዴ የዋጋ ግሽበት ጉዳይ የመንግስት ዋነኛ አጀንዳ መሆኑን ተናግረዋል። አቅርቦትና ፍላጎትን በማቀራረብ የዋጋ ግሽበትን ለመቆጣጠር መንግስት እርምጃዎችን በመውሰድ ላይ መሆኑን ያብራሩት ሚኒስትሩ ችግሩን ለመፍታት የኢትዮጵያ ኢኮኖሚክስ አሶሲኤሽን የሚያቀርባቸውን የጥናት ውጤቶች መንግስት ከወትሮው በተሻለ መልኩ በፖሊሲው ለመጠቀም ዝግጁ እንደሆነም ነው ያመለከቱት። የተለያዩ ጫናዎችን ለመቋቋም የሚያስችሉ የፖሊሲ ሀሳቦች ኤቪደንስ ያላቸው በትክክለኛ ትንተና እና መረጃ ላይ የተመሰረቱ ፖሊሲዎች እንዲመነጩ የኢትዮጵያ ኢኮኖሚክ አሶሴሽን የሚያደርገውን ጥረት ለማዳመጥም ዝግጁ ነን። በተለይ ኢትዮጵያዊ ኢኮኖሚስቶች አንድ ላይ ሰብሰብ ብለው እንደዚህ አይነት ተቋም ፈጥረው ለአገር ፖሊሲ የሚሆን ጥናቶች ማቅረብ መቻል ኢምፖርታንት ነው። ስታደርጉ ነበር። በአሁኑ ጊዜ ደግሞ ከዚህ በላይ ተጨማሪ ጥረት ማድረግ ይኖርባቸዋል ማለት ነው። ስለዚህ በተለይ እነዚህ ጫናዎችን ለመቋቋም የሚያስችሉ የፖሊሲ ሀሳቦችን ለማመንጨት ለምታደርጉት ጥረት በእጅጉ እናደንቃለን፣ እናበረታታለን፣ እንደግፋለን። ይህንኑ አጠናክራችን መቀጠል ይኖርባቸዋል። የእናንተ የጥናት ምርምር ደግሞ ወደ ፖሊሲ ግብዓት ስራዎችን የበለጠ ለማሻሻል መዋል ይኖርበታል። ሀሳብ ማመንጨት ብቻውን ኑሮ አይቀይርም። ሀሳብ መንጭቶ ወደ ተግባር መቀየር መቻል አለበት። እንደ ገንዘብ ሚኒስቴር ይሄ ፕሮፌሽናል አሶሴሽን ተጠናክሮ እንዲቀጥልና እነዚህን ስራዎች የበለጠ እንዲሰራና ለሀገራችን በእውቀት ላይ በትክክለኛ መረጃ ላይ ሳይንሳዊ ትንታኔን ያቀፈ መረጃዎችን ተከትሎ የምታመጡት የተለያዩ ኤቪደንስ ማዕከል ያደረገ የፖሊሲ ሀሳቦችን ለመቀበል ከእናንተ ጋር ለመያ ዝግጁ መሆናችን ለመግለጽ ነው። የኢትዮጵያ ኢኮኖሚክስ አሶሲዬሽን በትናንትናው እለትና ዛሬ ለሁለት ቀናት ባደረገው 19ኛ ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤው ከዋጋ ግሽበት በተጨማሪ በተለያዩ የኢትዮጵያ ምጣኔ ሀብታዊ ጉዳዮች ላይም ውይይቶችን ያደረገ ሲሆን ለመንግስት የፖሊሲ ግብዓቶችን እንደሚያቀርብም ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በያዝነው ሳምንት ናፍቆት ድሬ በሚል መሪ ቃል ከመላው ዓለም የተሰባሰቡ የድሬዳዋ ከተማ ተወላጆች የሚሳተፉበት ሳምንታዊ መርሃ ግብር ተዘጋጅቶ ነበር። መርሃ ግብሩ በልዩ ልዩ ምክንያቶች ከተማዋን ትተው ወደ ተለያዩ ክፍለ ዓለማት የተሰደዱ የከተማው ተወላጆች የሚሰባሰቡበት ነበር። ለአንድ ሳምንት በሚረዝመው መርሃ ግብርም ከስፖርታዊ ውድድሮችና አውደ ርዕዮች እስከ ፓነል ውይይቶችና ልዩ ልዩ ትርኢቶች ተዘጋጅተዋል። ለመሆኑ በዚህ ዝግጅት የተሳተፉ በውጭ የሚኖሩ የድሬዳዋ ከተማ ተወላጆች ስለ ከተማዋ ምን አሉ? አዲስ ቸኮል አንድ ሳምንት የፈጀውን መርሃ ግብሮች ተከታትሎ በውጪ የሚኖሩ የበዓሉ ተሳታፊዎችን አነጋግሮ የሚከተለውን አዘጋጅቷል። አንድ ሳምንት የፈጀው መርሃ ግብር በአንድ በኩል የከተማዋ ነዋሪዎች አብሮነትና ፍቅር ለመመለስ፣ በሌላ በኩል ደግሞ በውጭ የሚኖሩ የከተማዋ ተወላጆች በከተማዋ ልማት የበኩላቸውን አስተዋጽኦ እንዲያበረክቱ የማስቻል ዓላማ እንደነበረው ነው አስተባባሪዎቹ የሚናገሩት። መርሃ ግብሩ ከዓላማው አንጻር ምን ያህል ስኬታማ እንደነበር በሂደት የሚታይ ሆኖ፣ ከውጭ የመጡት የከተማዋ ተወላጆች ግን በመርሃ ግብሮቹ ደስተኞች እንደነበሩ ነው ለአሜሪካ ድምፅ ሲገልጹ የነበረው። በመርሃ ግብሩ ለመሳተፍ ወደ ድሬዳዋ የመጡ የከተማዋ ተወላጆች ድሬዳዋን ለቀው ከመሄዳቸው በፊትና አሁን ሲመለሱ ያዩ ድሬዳዋ ልዩነት አላት ባይ ናቸው። ናፍቆት ድሬዳዋ የሚለውን ሀሳብ ከመነጩ ሰዎች መካከል አንዱ የሆነውና ከ40 ዓመታት በኋላ ወደ ድሬዳዋ የተመለሰው ሰለሞን ተክሉ ስለ ድሬዳዋ ይህን ይላል። ድሬዳዋ ወድቃለች። እንግዲህ አዳዲስ ህንፃ እንግዲህ ከወዲሁ ከለውጥ ጊዜ በኋላ ይመጣ ሊሆን ይችላል፣ ግን በከተማ የምናየው በሙሉ በጣም በጣም የሚያሳዝን ነገር ነው። ወይም አቃቸውን ቦታዎች እያንዳንዳቸውን አረሰዋቸው ማቃቸው አለው፣ ግን ስታንዳርዳቸው ከድሮ የወረደ ነው። የምንጠብቀው የነበረው ይሻሻላል እንጂ ወደኋላ ይሄዳል ቢ አላስብ ነበር። ግን ክቡር ከንቲባ በጣም ጎበዝና ወጣት አስተሳሰብ ስላለ ስላላቸው እንግዲህ ቀስ በቀስ እያንዳንዱ ነገር አሻሽለው ድሬዷን ወደ ቀድሞ መገለጫዋ እንዲሁም ከዛም ባለፈ የኢትዮጵያውያን ከተማ ለማድረግ ያስባሉ ብዬ አስባለሁ። ይ የህዝቡ ዋና ኗር በጣም እንደወደቀ ነው የሚረዳው። ምክንያቱም እኛ ለምሳሌ አሁን እኛ ድሮ በነበረ ጊዜ ድሬዷ በጣም በጣም ሀብታም ከተማ ነች። ማንም መጥቶ ከውጭ የሚኖርባት ሀብታም የሚሆንባት የሚያድግባት እና በጣም ፊቸር ያላት ከተማ ነች። እኛም እኮ ዛሬ ቅድም እንደገለጽ ሁሉ ያመጣጣን ኢኮኖሚውን፣ የንግድ ማህበረሰቡን ኢኮኖሚ ለማነቃቃት ነው። ከተማው በሪሊ በጣም ሰው ሲገረጣ ይባላል ከተማ ሲገረጣ፣ እንደዚህ አይቻል አቅም እንግዲህ እኔ እንግዲህ ከረጅም ጊዜ በኋላ ስለመጣሁ ይሆናል የከተማዋ ኑሮ በጣም ዝቅተኛ ነው። በጣም አየው ልጆቹ መንገድ ላይ እንዲህ ድሮ በልመና ወይም በምናምን እንደዚህ ስጡኝ በማለት ድሬዳዋ ለማኘት ለማለት ቻላል በማስታውሰው ጊዜ እና ያሁኑ ግን ስትመለከተው ግን ብዙ ትንሽ ልጆች በጣም ሲለምኑ ስትያይ አንጀት ይበላል። መቶ ሀያ ዓመታትን ባስቆጠሩ የምድር ባቡር የሽርሽር ጉዞ ተሳታፊ የነበሩት ወይዘሮ ነጃ አቡበከርም ስለ ድሬዳዋ ያላቸው ውዝታ ያካፍላሉ። እኔ ድሬዳዋ ድሮ ማቃት ፍቅር የሆነች ሀገር በጣም ተዋደን፣ እስላም ክርስቲያን የሚባል ነገር እኛ ጋር አልነበረም። አንድ ሆነን ያደገች ሀገር ነች። አሁን ትንሽ መከፋፈል አለ፣ ግን አሁን ደግሞ እኛ እሱን ፍቅር ልንመልስ ነው የመጣ ነው። ያን ድሮ ፍቅራችን፣ ግን ድሮ በጣም እኛ ሰፈር ነበረን እንጂ ዘር አልነበረንም በፊት ማለት ነው። ግን አሁን ትንሽ በዚህ 27 ዓመት ውስጥ የዘር ልዩነት ተፈጥሮብናል። የሃይማኖት ልዩነት ተፈጥሮብናል። እኛ ክርስቲያን እስላም የሚባል ነገር አናውቅም። ክርስቲያን ስጋ እያበላን ነው ያደረግነው። ጥምቀት ሲሆን ጥምቀተ ባህር እየሄድን ነው ያደረግነው። ቁልቢ ገብርኤል ሲሆን እንደ ልጅ እጃችንን ይዘውን ቁልቢ ገብርኤል እየሄድን ማለት እስልምናችን እንዳለ እነሱም እስልምናችንን ሳይነኩብን እኛም የነሱ ክርስትና ሳንነካባቸው በፍቅር ነበር ያደግነው። አሁን ደግሞ በዚህ 27 ዓመት ውስጥ ያ ነገር ፈርሶ ነበረ። አሁን ያገኘነውን አጋጣሚ ተጠቅመን ያችን የዱሮዋን የድሬዳዋን ፍቅር ልንመልስ ነው የመጣ ነው። ፕሮፌሰር ፍቅሬ ቶሎሳ በምራ ግብሩ ላይ ሲሳተፉ አግኝተናቸው በልጅነታቸው ስለሚያስታውሷት ድሬዳዋና ስለአሁኑ ድሬዳዋ ይህን አጫውተውን ነበር። ኢኮኖሚውን አስመልክቶ ድሮ ህዝቡም ቁጥሩም ትንሽ ነው። ቀጥሎ ደግሞ ከንጉሱም ጊዜ ጀምሮ እስከ ደርግም ጊዜ ቢሆን ህዝቡ ጅቡቲ ቅርብ ስላለ ከዛ በሚመጡ እቃዎች በንግድ ተሰማርቶ ራሱም እዛ ሄዶ ነግዶ ከዚህም ጅቡቲ ያስፈልጓትን ነገሮች እንደ ስጋ፣ አትክልት የመሳሰሉትን ጫት ይዞ በመሄድ ነግዶ ይመለሳል እና የተለያዩ ደግሞ ለምሳሌ ልብሶች ከአውሮፓ የሚመጡ ነበሩ። ሌሎችም እቃዎች ነበሩ የልጆች መጫወቻ ሳይቀር እንደ ፔዦ፣ መርሴዲስ መኪናዎች ሁሉ ታክሲ የሆኑበት ዘመን ነበረ። እና ልብስ በደንብ ህዝቡ ያገኝ ነበር። ልብስ እንደ ልቡና በጣም ጤንጠኛ ሆኖ ይዘንጥ ነበር የድሬዳዋ ልጅ የድሬዳዋ ሰዎች በአጠቃላይ እና መግባባቱም ደግሞ በዛው መጠን ነው። ድሬዳዋ መጠቅ ቀልጠ ትቀራለህ። ሰው ከሌላ ቦታ ከመጣ ተደባልቆ ከህዝቡ ጋር ህዝቡ ደግሞ ስለ እንደ ባዕድ ስለማያየው እንደ ኢትዮጵያዊ ወገኑ ስለሚያየውና ስለሚቀበለው በስራ መስክ በንግድም በሁሉም ወዲያው ከህዝቡ ጋር ተቀላቅሎ እየሰራ ሀብትም አካብቶ የሚኖርበት በደስታ የሚቀልጥበት ከተማ ነበረ እና ይህን ባህሪውን አሁንም አለቀቀም፣ የለቀቀ አይመስለኝም እና አሁን ወይንም ያን እንደገና ሊያጎለብተው እየጣረ ነው ያለው። ከኒውዮርክ የመጡት ፕሮፌሰር ያሬድ ተካበም ድሬዷ አሁን ተስፋ ሰጪ ጅምር ላይ ነች ይላሉ። እንግዲህ ድሬዷ ድሮ ስናቃት በጣም በጣም በጣም የሰው ፍቅር ያለው ንጹህ ከተማዋ እኛ እንግዲህ የምናስታውሳት ድሬን በዛ ነው። አሁንም ደግሞ ያየነው ነው። ድሬዳዋ ሰው በጣም ፍቅር እንዳለው የድሮውን ነው ያስታወሰኝ። እንግዲህ አንዳንድ ነገሮች ግን ድሬዳ ወደፊት ፊት እቅድ እንግዲህ ትንሽ መጽዳት አለባት። ስርስር ነገር እኛ እንግዲህ መደረግም ካለበት ከመንግስት ጋር ቢሆን ተነጋግረን እሱን ለማድረግ እንሄዳለን። ያነጋገርናቸው እንግዶች ከተማዋን ለማሻሻል በሚደረጉ ጥረቶች ሁሉ የበኩላቸው እንደሚወጡን የሚናገሩት ብዙ እድገት አላይም። እንግዲህ ለእድገት እንግዲህ መሰረት የሚሆኑት ክቡር ከንቲባው ናቸው። እሳቸውን ብቻ ሊያደረጉ አይችሉም። ህዝቡም ደግሞ በውጭ ያለው አገር ውስጥ ያለው ሰው ከእሳቸው ጋር በመተባበር የሀገሪቷን ኢኮኖሚ ለማሻሻል ይቻላል ብዬ እገምታለሁ እና አሁን የድሬዳዋ ህዝብ እድሉን ካገኘ ለመሻሻል ከውጭ አሁን ዳያስፖራ የተባሉት የውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ገንዘባቸውን ይዘው የድሬዳዋ ልጆች እዚህ መጥተው ለማፍሰስ ገንዘባቸውንና ድሬዳዋን ለማሳደግ ተነሳስተዋል። ከዚህ በፊትም የእንደዚሁ የውጭ ሀገር ተወላጆች ሀገር የድሬዳዋ ተወላጆች ሆነ ውጭ ሀገር የኖሩ መጥተው ወደዚህ እቅዶቻቸውን አቅርበዋል። ፋብሪካም ለመክፈት ሌላም ሌላም በኢንዱስትሪም በንግድም ለመሰማራት ፈቃደኞች አሉ። እንግዲህ አስተዳደሩ አሁን የድሬዳዋው የሚተባበር ከሆነ እነዛ ሰዎች መጥተው ከተማዋን እና ዙሪያዋን ሊያሳድጉ ይችላሉ ብዬ አምናለሁ። እኔም በምችለው አቅሜ በዚህ በኢንዱስትሪ ዘርፍ ለመሰማራት ሀሳብ አለኝ። በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች የኮቪድ-19 ወረርሽ በጀመረበት ወቅት በዝቅተኛ ኢኮኖሚ ደረጃ ላይ ለሚገኙ የከተማ ነዋሪዎች በአርአያነት የሚጠቀስ ሰፊና ተከታታይ ድጋፍ ሲያደርጉ የነበረ ሲሆን የኮቪድ መመርመሪያ ማሽንና የኩላሊት እጥበት ማሽን ገዝተው ለከተማ ያበረከቱትም እነዚሁ የከተማ ተወላጆችና ወዳጆች ነበሩ። በአሁኑ መርሃ ግብርም ለትምህርት ቤት ምገባ 17 ሚሊዮን እንዲሁም ለወላጅ አልባ ህጻናት ማሳደጊያ ማዕከል ከአንድ ሚሊዮን ብር በላይ በአይነትና በጥሬ ገንዘብ ድጋፍ አድርገዋል። በኢኮኖሚያዊ ሚናዋ ከአዲስ አበባ ቀጥሎ ጉልህ ሚና የነበራ ድሬዳዋ እንዲሁም በፍቅርና መተሳሰብ ላይ የተመሰረተ ቀለል ያለ አኗኗር በሚከተሉ ነዋሪዎቿ ትታወቅ የነበረችው ድሬዳዋ በርካታ አስቸጋሪ ጊዜያትን አሳልፋለች፣ ነዋሪዎቿም በብዙ ተፈትነዋል። ወደ ቀድሞ ከፍቷ ትመለስ ዘንድ የአስተዳደሩ አመራሮች ዝግጁ እንደሆኑ በተደጋጋሚ ይገልጻሉ። የከተማ ተወላጆችና ወዳጆችም ቀናይነትም አለ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። I'm the እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። እያስተናገደኳችሁ የሚቆየው እንግዲ ወልዴ ነኝ። በፕሮግራሞቻችን ላይ አስተያየት መስጠት ከፈልጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ፣ ክብራትና ክብራን፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን ሊወስዳችሁ ነው። የፍልስጤም ጠቅላይ ሚኒስትር መሐመድ ስቴያ በርካታ የሱኒ እስልምና እምነት ተከታይ ሀገሮችና እስራኤል ባላንጣቸውን ኢራንን በተመለከተ ለመተባበር ውይይት ላይ ባሉበት በዚህ ወቅት በቀጠናው ወታደራዊ እንቅስቃሴዎች እያደጉ መምጣታቸው አሳሳቢ መሆኑን ተናግረዋል። ነገር ግን የእስራኤልና ፍልስጤን ጉዳይ እልባሳ ያገኝ ሳውዲ አረቢያ ለእስራኤል እውቅና እንደማትሰጥ እንደሚተማመኑ ገልጸዋል። በተጨማሪም ጠቅላይ ሚኒስትር መሐመድ ሽትያ ፕሬዝደንት መሐሙድ ሀባስ ከእስራኤል ጋር አዲስ የሰላም ሁኔታ መከፈቱን የሚያምኑት ከልብ ነው ብለዋል። የፍልስጤኑ ፕሬዚዳንት መሐመድ ሽትያ ከቪኦኤዋ የዋይት ሀውስ ዘጋቢ ፓትሲ ዊዲኩስዋራ ጋር ቃለመጠይቅ አድርገዋል። እንደሚከተለው ተዘጋጅተዋል። ዩናይትድ ስቴትስ አሁን ትኩረቷ በዩክሬን እየተካሄደ ባለው ጦርነት ላይ ነው። የዚህ ትኩረት አካል የሆነው ከኢራን የሚመጣውን ስጋት ለመመከትም በአረብ ሀገራትና በእስራኤል መካከል እንዲሁም አጠቃላይ ዓለም አቀፍ ህብረት ለመፍጠር ፕሬዚዳንት ባይደን እየሰሩ ነው። ይህ እየተሟሟቀ የመጣ ግንኙነት የፍልስጤምና የእስራኤል ችግር ሁለት የተለያዩ ሀገራቶችን በመመስረት ይፈታ በሚለው መፍትሄ ላይ ስለሚኖሩ ተጽዕኖ የእርስዎ አስተያየት ምንድን ነው? ጆርዳን ሃዝ ኖርማላይዝድ ሬሌሽንስ ዊዝ እስራኤል ኢሚዲትሊ አፍተር እስራኤል ውድሮ ፍሮም ኦኩፓይድ ደህና አየሽ እስራኤል ይዛ ከነበረው የጆርዳን ግዛቶች እንደወጣች ከአገሪቱ ጋር ያላት ግንኙነት ወዲያው ተሻሻለ። የግብጽን ግዛት ማለትም ሲናይን እስራኤል ለቃ እንደወጣች ከግብጽ ጋር ያላት ግንኙነት ተሻሻለ። ስለዚህ ለእኛ ለአረብ አገራት በጠቅላላ የጋራ ጉዳይ የሆነው እስራኤል ከያዘችው የአረብና የፍልስጤም ግዛቶች ለቃ የምትወጣ ከሆነ ግንኙነታችን ይሻሻላል። ይህ ገና ያልተተገበረ ጉዳይ ነው። እናም ስለዚህ እኛ ለአረብ ፒስ ኢኒሽቲቭ የአረብ ሰላም ተነሳሽነት በተመለከተ ቁርጠኞች ነን። ምክንያቱም በሁሉም አረብ አገራት ተቀባይነት አለው። አሁን ለእኛ የሚያስፈልገን ምንም ሆነ ምን፣ ወይም ወደ የትኛውም አቅጣጫ ለመሄድ ይሁን የአረቦች ትብብር ነው። ወይ አንድ ላይ ወደ ጦርነት እንድንሄድ ወይም አንድ ላይ ወደ ሰላም እንድንሄድ ነው የሚጠበቀው። ሳዑዲዎች ከእስራኤል ጋር ግንኙነታቸውን ሊያሻሽሉ ይችላሉ ብለው ይሰጋሉ? አይ፣ አይመስለኝም። ማለቴ የሳዑዲ አቋም በጣም ግልጽ ነው። አልጋ ወራሽ መሐመድ ቢን ሳልማን በዚህ ጉዳይ ላይ በጣም ግልጽ ናቸው። የውጭ ጉዳይ መስሪያ ቤቱ ከአንድ ጊዜ በላይ በጣም ግልጽ አድርጓል። እስራኤል የያዘችውን ድንበሮች ለቃ ሳትወጣ ሳውዲዎች ከእስራኤል ጋር ግንኙነታቸውን አያሻሽሉም። ያንን ያምናሉ? አዎ በእርግጥ አምናለሁ። ሳውዲዎቹ ጉዳዩን በተመለከተ በጣም እውነተኛ ናቸው። ከእነርሱ መስማታችን ደግሞ በጣም አስፈላጊ ነገር ነው። ይህም በጂ 7 ጉባኤ ላይ ፕሬዚደንት ባይደን ባሉበት መነገሩ በጣም አስፈላጊ ነበር። ሁሉም አረበኛ ተናጋሪዎች በአጽንኦት እንዳስቀመጡት የፍልስጤም ጥያቄ መልስ ማግኘት ዋናው ጉዳይ ሲሆን ለአካባቢው ሰላምም የጥያቄው መመለስ ወሳኝ ነው። በዚህ ትርክትና አቋም ላይ ዘአብርሃም አኮርድ ወይም ደግሞ የአብርሃም ስምምነት ተብሎ የሚጠራው የሁለቱ ሀገራቶች ስምምነት ጋሬጣ ደቅኗል። የተባበሩት አረብ ኤሚሬትስ እና ባህሬን ምንም አይነት ዲፕሎማሲያዊ መሻሻል ባያሳዩም ለእስራኤል እውቅና ይሰጣሉ። ግን ደግሞ የተባበሩት አረብ ኤሚሬትስ እና ባህሬን ባደረጉት ንግግር የፍልስጤም ጉዳይ ወሳኝ መሆኑንና የአል አስካ መስጊድ የግጭቱ ዋና ምክንያት መሆኑን እንዲሁም ቱ ስቴት ሶሉሽን ሁለቱም ሀገር የመመስረት ብቸኛው መፍትሄ መሆኑን ተናግረዋል። ማለቴ ሁሉም አረቦች ያንን ያምናሉ ብለን ነው የምናስበው። እንዳልኩት ዋና ጉዳይ ለአረብ ፒስ ኒሸሪፍ ለአረብ ሰላም ተነሳሽነት የምናሳየው ቁርጠኝነት ነው። እኛ ለዛ ቁርጠኞች ነን። እንዳለምታደል ሆኖ እስራኤል ነች የአረብ ሰላም ተነሳሽነትን የምትቃወመው። በ2002 የአረብ ሰላም ተነሳሽነት ሲወጣ ከመጀመሪያው የተቃወሙት እስራኤሎች ናቸው። ይህ በእርግጥ ከዓመታት በፊት ነው። ማለቴ ከ ሀያ ዓመታት በፊት አረቦች ከምር ይህን የአረብ ሰላም ተነሳሽነት ሲያቀርቡ በመሬት ለሰላም በሚለውም ቀመር መሰረት በአካባቢው ሰላም እንዲሰፍን ፍላጎት ነበራቸው። ከኢራን በኩል የሚመጣን ስጋት ለመመከት የሚያስችል በአረብ ሀገራትና በእስራኤል መካከል እያደገ የመጣ ትብብርም አለ። ፍልስጤም ይህንን ትብብር ትቀላቀላለች? ለፍልስጤማውያንስ ይህንን ማስረዳት ትችላላችሁ? ምንም ቅንጅት የለም። ከጥቂት ቀናት በፊት ከጅዳ በሰማነው መግለጫ መሰረት የኢራን ጉዳይ የሚያስፈልገው ፖለቲካዊ መፍትሄ ነው። ይመስለኛል ዋሽንግተንና አውሮፓ ከኢራናውያኑ ጋር እየተደራደሩ ነው። ከኢራን ጋር ስምምነት አለ። ይመስለኛል ሳኡዲዎቹም ከኢራን ጋር እየተደራደሩ ነው። ሁሉም እየተነጋገረ ነው። የተባበሩት አረብ ኤሚሬትስ ማንኛውም ከኢራን በተጻራሪ ከሚቆም ቅንጅት ጋር እንደማትሰለፍ በደንብ ግልጽ አድርጋለች። ስለዚህ ለእኛ ጉዳዩ የቅንጅት ወይም በቀጠናው የሚፈጠር ዋልታ ረገጥ ልዩነት አይደለም። ለእኛ ጉዳዩ ሰላማዊ ቀጠና ያስፈልገናል ነው። ሰላም እንዲኖረን ደግሞ ሁሉም በድንበሩ ውስጥ ሉዓላዊ የመሆን መብት አለው፣ ፍልስጤምን ጨምሮ። ወደዛ ጉዳይ ለመግባት ያህል መደበኛ የሆነና በመካከለኛው ምስራቅ የሚገኝ የኔቶ አይነት ህብረት ላይኖር ይችላል። ነገር ግን እያደገ የመጣና በሚሳይል መከላከያ ቴክኖሎጂን በተመለከተ አረቦችና እስራኤል ቴክኖሎጂውን አብረው በትብብር እንዲገነቡ አሜሪካ እያበረታታች ነው። የፍልስጤም ራስ ገዝ ስለዚህ ጉዳይ ምን ይሰማዋል? ማለቴ በቀጠናው ወታደራዊ ፍጥጫ እንዲሰፍን ማየት አንፈልግም። ማየት የምንፈልገው ወታደራዊ ሁኔታዎች እንዳይኖሩ ነው። ይህ መሳሪያን ማከማቸት የትም አያደርሰንም። ቀጠናው ወትሮውንም ደም እየፈሰሰበት ነው። እንደምታውቂው የመን፣ ሶሪያ፣ ኢራቅ እና አብዛኛው የቀጠናው አካባቢ ደም መፋሰስ አለ። በቀጠናው ወታደራዊ አቅምን መገንባት አስፈላጊ አይደለም። አካባቢው የሚያስፈልገው ሰላማዊ መፍትሄ ነው። አካባቢው የሚፈልገው የኢኮኖሚ ትብብር ነው። ወደዛ አቅጣጫ ለመሄድ ደግሞ መዋለ ነዋይ ወደ አካባቢው መፍሰስ አለበት። በቢሊዮን የሚቆጠር ዶላር ለጦር መሳሪያ መዋሉ ያሳዝናል። ይህ ቢሊዮን ዶላር ለድሃ አገሮች ቢውል በየመን፣ ሶሪያ፣ ኢራቅ በመሳሰሉት አገራት የሀገርና መንግስት መፍረስን ማስወገድ ባስቻለ ነበር። ለቀጠናው የሚያስፈልገው ያ ነው። በሰላም ላይ የተመሠረተ የኢኮኖሚ ልማት ለወጣቶች የወደፊት ብሩህ ተስፋና ብልጽግና ዋናው ነገር። የሰላምን ፍሬ አላየንም። የሰላም ሂደቱ በስኬት ተጠናቆ የሚያመጣውን መፍትሔ ገና አላየንም። ያ ደግሞ የሚጀምረው ከፖለቲካዊ ውይይት ነው። እንደተረዳሁት የፍልስጤሙ ፕሬዚዳንት ሙሐመድ አባስ ከእስራኤሉ ጠቅላይ ሚኒስትር ያየር ላፒድና ከሐማስ አመራር ጋር በቅርቡ ተነጋግረዋል። ይህ ጅማሬ ወደ ገንቢና ቋሚ ሁኔታዎች ሊያመራ የሚችል ይመስሎታል? መልካም። ማለቴ ፕሬዚደንት ሀባስ ከፕሬዚደንት ባይደን ጋር ሆነው በሰጡት ጋዜጣዊ መግለጫ ግልጽ አድርገውታል። ለእስራኤሎች እጄን ዘርግቻለሁ፣ አብረን ተቀምጠን ችግራችንን እንፍታ ነው ያሉት። ለዛ እኛ ዝግጁ ነን። መተግበር የሚችል ይመስሎታል? በጣም መተግበር የሚችል ነው። ምክንያቱም ፕሬዚዳንታችን የአጠቃላይ የሰላም ሂደቱ አውራ መሪ ናቸው። ከምር ነው የሚያምኑበት። እንደሚመስለኝ ሁላችንም በዚህ እናምናለን፣ ሁላችንም ምክንያቱም ውጤታማ የሰላም ድርድር ለፍልስጤም አትራፊ ነው። ግዛታችን ተይዞ ያለ ነው እኛ ነን ቴል አቪቭን የከበቡት የእኛ ታንኮች አይደሉም። ራማላህና ኢየሩሳሌምን ጨምሮ የፍልስጤን ቦታዎችን ይዘው ያሉት የእስራኤል ታንኮች ናቸው። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ያሉትን ታስታውሻለሽ? ሦስት ነገሮች ነው እምቢ ያሉት። ከፕሬዝደንት ሀባስ ጋር አልነጋገርም፣ ከፍልስጤን ጋር አልደራደርም፣ እንዲሁም ሁለቱም ሀገር የመመስረት መፍትሄ አልቀበልም ነው ያሉት። በእስራኤል በኩል በፈቃደኝነት አብሮሽ የሚሠራ ከሌለ ከማን ጋር ትነጋገር ያለሽ ጠቅላይ ሚኒስትር ላፒድ ሁለቱም ሀገር የመመስረት መፍትሄ ላይ ያላቸውን ድጋፍ ማረጋገጣቸውን ሰምተናል። ወደ ኋላ ሂጂ። እርሱ ያነሱትን ነገር ማየት ይፈልጋሉ ምክንያቱም ደግሞ አስፈላጊ ስለሆነ። የሽሪን አቡ አክለህን ግድያ ጉዳይ በተመለከተ አሜሪካኖቹ በሰጡት ድምዳሜ ማለትም የገደላት ጥይት የእስራኤል ጥይት ነው፣ ነገር ግን ሆነ ተብሎ ስለመሆኑ ምንም አይነት ማሳያ አላገኘንም ሲሉ ነው የደመደሙት። ይህንን አምነው ይቀበላሉ? መልካም፣ አየሽ። በመጀመሪያ የተኮሰውን ወታደር ከመጠየቅሽ በፊት ሆን ተብሎ ነው አይደለም የሚለውን ማወቅ አይቻልም። የተኮሰው ወታደር ተጠይቆ አያውቅም። ጥይቱ ከእስራኤል ወገን መጣ የሚል ድምዳሜ ካለ አንድ ሰው ወታደሩን መጠየቅ አለበት። ግለሰቡን ወይም በአካባቢው የነበረውን ወታደራዊ አዛዥ ሳትጠይቂ እንዴት ነው ሆን ተብሎ ነው ወይም ሆን ተብሎ አይደለም የሚለው ድምዳሜ ላይ መድረስ የምትችዩ? ስለዚህ ክርክሩን ወይም ድምዳሜውን አልቀበልም። ሽሪን አቡ አክለህ የተገደለችው በእስራኤሎች ነው አራት ነጥብ። እስራኤል ኃላፊነቱን እንዳትወስድ አሜሪካ እየሸፋፈነችላት ይመስሎታል መልካም ቴክኒካዊ ሪፖርት እንዳለ አውቃለሁ የደህንነት ሪፖርት ነገር ግን ይፋ የሆነው የፖለቲካ ሪፖርት ነው እናም በቴክኒካዊ ሪፖርትና በፖለቲካዊ ሪፖርት መካከል ልዩነት እንዳለ አውቃለሁ እንደማስበው የፖለቲካ ሪፖርቱ እውነታውን አያሳይም የተኮሰውን ወታደር ሳትጠይቂ እንደምታውቂው ሆን ተብሎ ነው ወይም ሆን ተብሎ አይደለም ማለት አትችም። አመሰግናለሁ። አሁን ደግሞ ክብራትና ክብራን ወደዚህ ወደ ዩናይትድ ስቴትስ መልሳችኋሉ። የዩናይትድ ስቴትሱ ጠቅላይ ፍርድ ቤት ጽንስን የማቋረጥ መብት መሻሩ የአፍሪካን ጨምሮ በማደግ ላይ ባሉ ሀገሮች ሊያስከትል የሚችለው ተያያዥ ተጽዕኖ በመብት ተሟጋጆች ዘንድ ስጋትን ፈጥሯል። በኬንያ ጽንስ የማስወረድን መብት የሚቃወሙ ቡድኖች የዩናይትድ ስቴትሱን ጠቅላይ ፍርድ ቤት ውሳኔ በደስታ መቀበላቸውን ይፋ ሲያደርጉ፣ የሴቶች የጽንስ የማቋረጥ መብት መከበሩን የሚደግፉ በበኩላቸው በታዳጊ ሴቶችና በአዋቂ ሴቶች የስነ ተዋልዶ ጤና አገልግሎት ላይ ይበልጥ ገዳቢነት ሊኖረው ይችላል በሚል ብርቱ ስጋት አድሮባቸዋል። ጁማ መጃንጋ ከኬንያ ናይሮቢ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። በዩናይትድ ስቴትስ ጽንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወደሰው የኬንያ ክርስቲያኖች የተባለው ቡድን ነው። ጽንስ ማስወረድ ነፍስ ማጥፋት ነው፣ ጽንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ሕይወትን የመረጠበት ውሳኔ ትክክለኛ ነው። ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ጽንስ የማስወረድ መብት እንዲከበር ብታደርግም በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ሕገወጥ ውርጃን እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ህገወጥ የፅንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት የባለሙያ እርዳታ ለመፈለግ መገደዷን ትናገራለች። ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳው። አሁን እንደምታዩት በደህና ሁኔታ ላይ ይገኛለሁ። ጤናማ ነኝ። እናም ህክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም። ይሁን እንጂ አፍሪቃ ውስጥ ጽንስ የማቋረጥ መብት እንዲከበር እንደሚሹ በርካታ የመብቱ ደጋፊዎች ሁሉ ዳያናም በዩናይት ስቴትስ ከአሁን ቀደም ሲሰራበት የነበረው ህግ ዛሬ መሻሩ፣ በኬንያም ተጨማሪ የህግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። በዓለም ጤና ድርጅት ግምት መሠረት አፍሪቃ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75 በመቶ የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው። የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየዓመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የጽንስ ማቋረጥ ሂደቶች ውስጥ በማለፍ ለሕልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35 በመቶውን ያህል ነው። ደህንነቱ ባልተረጋገጠ ጽንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የጽንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጽንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ በምልማት ላይ ላሉ ሀገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር። ክቡራትና ክቡራን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶ ወልዴ ነኝ። አብራችሁ ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።